መጀመሪያ ሀያ ስምንቱ የአውሮፓ ማህበረሰብ አባል ሀገሮች መስማማት ነበረባቸው። እሱን ትላንትና መሪዎቹ ተገናኝተው እስከ እኩለ ሌሊት ድረስ ተነጋግረው ለኮሚሽኑ ኃላፊዎች፣ ለምክር ቤቱ ኃላፊዎች ስልጣን ሰጥተው ነው የተለያዩት። እነሱ ናቸው ዛሬ ጠዋት ከጠቅላይ ሚኒስትር አህመድ ዳቮትሉ የቱርኩ ጋራ ንግግር ያደረጉት። በገንዘብ በኩል ተስማምተዋል ነው የተባለው እስካሁን የተሰማው ነገር ግን የቪዛ ጉብኝቱን በተመለከተውም ሰባ ሁለት ነጥቦች አስቀምጠዋል። የአውሮፓ መንግሥታት እሱን ካሟሉ አለ ቪዛ የመግባትንም ጉዳይ እንዲስተካከል ነው። ግን በአጠቃላይ የአውሮፓ አንድነት አባል እንሁን የሚለውን የቱርክ የቆየ ጥያቄ እሱን በተመለከተ እና ጉዳዩን እናጠናለን የሚለውን ሀሳብ ሲያነሱ የጠቅላይ ሚኒስትር አህመድ ዳውቶግሉ ደግሞ መቼ ይሄ ነገር መቀመጥ አለበት በሚለው ነገር ላይ እስካሁን ድረስ እየተወዛገቡ ነው የሚለው ዜና ነው የደረሰው። ምናልባት ጉባኤያቸው ከዚህ በፊት እንደምናውቀው እስከ ሌሊቱ ድረስ ሊቀጥልም ይችላል። ካልተስማሙ ከተስማሙ የምትሰየው ነው። ነገር ግን ቢስማሙ በጀርመን ላይ የሚያሳድረው ተጽዕኖ ምን ይሆናል ተብሎ ነው እዛ በርሊን አካባቢ የሚወራው። በጀርመን ላይ በአጠቃላይ ሳይሆን በቻንስለሯ በወይዘሮ አንጌላ ሜርክል ላይ ሊያመጣ የሚችሉ ችግሮችና ነጥቦች አሉ የሚለው ነው። እሱም ለምሳሌ የቱርክ ተወላጆች በብዛት እንዲያውም እዚህ በርሊን ከተማ ነው እዚህ ያሉትን ዘመዶቻቸውን ለመጠየቅ ቱርኮች ይመጣሉ በብዛት የሚል ነገር ነው። ሁለተኛ የእስላም ሃይማኖት ተከታዮች ወደዚህ ይመጣሉ፣ እነሱ ደግሞ ከባህላችን ከታሪካችን ጋር አይገናኙም የሚል ነው። ይሄ የቀኝ ኃይሎችን አሁን አክራሪ የሆኑ የመጡትን የሚያጠናክር ጉዳይ ይሆናል ተብሎ ነው የሚፈራው። ግን በአጠቃላይ የገንዘቡን ጥያቄ በተመለከተው ጀርመኖች ችግር የለውም ነው ያሉት። ግን ደግሞ ቱርክ በሌላ ጊዜም ሁኔታዎቹ አልተሟሉም ብሎ እንደውም ፕሬዚዳንቱ ኤርዶዋን ነው ያሉት። እኛ በፈለግነው ጊዜ ኬላውን እና በሩን ልንከፍተው እንችላለን ብሎ ነው ያስፈራሩት። እዛ ላይ ችግር ሊያመጡባቸው ይችላሉ። አንዳንድ ነገሮች አልተሟላም ብሎ ከቱርክ ጋራ ስምምነት ቢደረግ የቱርክ መንግስት ወደ አውሮፓ የሚልካቸው ስደተኞች ወደ ሌሎች የአውሮፓ ሀገሮች ሊሄዱ ይችላሉ። ወይንም ጀርመን እንደገና ደግሞ ከዚህ በፊት እንደሆነ መርጠው በብዛት እዚህም ሊመጡ ይችላሉ። ይሄ የቻንስለሯን ፓርቲም ችግር ላይ የሚጥል ነው። ምናልባትም ከፓርቲ ውስጥ ያሉ ሰዎችም ቻንስለሯ ላይ ሊያምፁ፣ አመፅ ሊያካሄዱ ይችላሉ። እና መፍትሄው ምንድን ነው ማለት ነው። ምንድን ነው ይላሉ እነዚህ የሚያምፁት ወገኖች፣ በራችንን እንጸር ነው ለስደተኞች፣ ወይ ደግሞ ስደተኞቹ ሌላ ሀገር የአውሮጳ ሀገር ይሄዱ ነው። ምንድን ነው መፍትሄው ምንድን ነው? እንደ አጋጣሚ ሆኖ የባልካን ሀገሮች እና ጀርመን የምታጎራብተው ኦስትሪያ እጥሯን በማጠሯና ስደተኞችን አላሳልፍም በማለቷ ጀርመኖች ተጠቃሚ ሆነዋል ቻንስለሯን በዚሁ ጉዳይ ከተወረወረባቸው ትችቶችም ትንሽ ቀነስ ያለ ሁኔታ ውስጥ ገብተዋል ግንያም ያም ሆኖ የጀርመኖች ፍላጎት ሌሎቹ አገሮች እኩል ስደተኛን በተመለከተ እንዲሸከሙ ነው። ከአንድ ነጥብ ሶስት ሚሊዮን ሰው በላይ እዚህ ገብቷል። እነዚህን ሁሉ ወደ ሌላ ሀገር ቢያከፋፍሏቸውና ና ሌሎቹም ኃላፊነቱን ቢቀበሉ የሚፈልጉ ናቸው። ቻንስለሯ ላይ የመጣው ሌላው ችግር የቀድሞ ሚኒስትር የነበሩት የባቫሪያው ተወላጅ ሃንስ ፍሪድሪሽ የሚባሉት እኛ ከምንከፋፈል ቻንስለሯና እሳቸውን የሚደግፉ ሰዎች የክርስቲያን ዲሞክራቱን ፓርቲ ጥለው ይውጡ እስከ ማለት ድረስ ሄደው እያወዛገበ ነው። የዚህ ስደተኞች ጉዳይ የሚቀጥል ነው። በቱርክ አካባቢ እና በግሪክ ያለውን ነው እንጃየ ነው። በሊቢያ በኩል የሜዲትሬንያን ባህር አቋርጠው ፈልሰው ወደዚህ ለመምጣት የሚፈልጉ አሉ። የእነሱን ጉዳይ ጣራ የሚል ነው። በዛ ላይ ደግሞ እነዚህ አካባቢ ነጋዴዎች የሚባሉት አዳዲስ ነገር ይፈጥራሉ። እንዲያውም ዛሬ የወጣው አንድ ዜና የሚለው አነስተኛ አውሮፕላኖች እየተከራዩ ከግሪክ ተነስተው አምስት አምስት ሺህ ዩሮ እየተቀበሉ የአውሮፓን ድንበር አቋርጠው ስደተኞቹን አራክቦ የሚሄዱ ናቸው እና ማስተካከል የሚችሉበት ነገር እየበዛባቸው ነው። ሄደው ግን ቢሆንም እሳት የተቀጣጠልበትን አንዳንድ ቦታ እያዳፍኑት፣ መልክ እያስያዙት ለመሄድ ነው ያሰቡት። በጣም አመሰግናለሁ ጊልማ ሀይለ ሚካኤል፣ እንደተለመደው ለሰጠህን አስተያየት።